በላፍቶ ክፍለ ከተማ ሀና ማርያም ወረዳ አንድ ልዩ ቦታው ናሆም አደባባይ በተባለ ቦታ የሚገኙ ነዋሪዎች እንደተናገሩት ቤት ፈረሳው የጀመረው ልክ የዛሬ ሳምንት ነው። አካባቢው ላይ ከአስር ዓመት በላይ ኖር ያለው ያሉት ባለትዳርና የልጆች አባቱ አቶ ሸዋንግዘው አበበ ቦታው ለባለ ሀብት ይሰጣል ተብለናል፣ ብለዋል። በቃ ለባለ ሀብት ከውጭ ሀገር የሚመጡ ለዲያስፖራዎች ተሽጦ አለ ቦታው ልቀቁ ነው ያሉ። የምናውቀው ነገር የለም። ከገበሬ ነው ገ የገባነው ገበሬው ገበሬ ግምት አልበላሁበትም እንዴት ይሸጥብኛል መሬቴ ብሎ ሲንተሲል እዛ በቃ በዱላ በጥይት መጨብጫ ነው። ዞር ብለው ያዩ ወደ አምሳ ሺህ ቤት የሚሆን ነው ያለው። አሁን ሁሉም ይፈርሳል ተብሏል። ካርታ ያለው እራሱ እየፈረሰ ነው። አብሮ ቤቱ የፈረሰበት በየቦታው ዘመድ ተጠግቷል፣ ግማሹም እዛው ሜዳ ላይ ነው ያሉን። ስማቸው እንዳይጠቀስ የጠየቁን የአካባቢው ነዋሪ በበኩላቸው ኮማንድ ፖስቱ ለአንድ ቀን በፈረሳው መሳተፉን ተናግረዋል ብለዋል። እንግዲህ ሄደው ጠይቀዋል። ኮማንድ ፖስቱ እኔ ከአዋጁ በኋላ ነው ያፈረስኩት እኔ ጨርሼ አሉ አንድ ቀን ነው እሱ። እንግዲህ አሉ ሆኖ አንድ ቀን አፍሪሻዎች አሉ ይህም ግን እኔ አይመለከተኝም መልስ ሰጠን ነው የሚሉት። የደረሰልን አካል የለም፣ ህጻናት ልጆቻችን በየሜዳው ተበትነዋል። ያሉን ስማቸው እንዳይነገር የጠየቁን ሌላ ግለሰብ በበኩላቸው ምሬታቸውን ገልጸዋል። ንፋስ ስልክ ላፍቶ አናማርያም አካባቢ በጣም ችግር ላይ ነው ያለ ነው። በጣም የደረሰልንም አካል የለም እስካሁን እንዳለ የህጻናት ሜዳ ላይ ተበትነብን ያሉት ሰባ ስምንት ዓመት የቆየ ቤቱን ላይ ነው እየፈረሰብን ያለው። አዳዲስ የተሰሩ ቤቶች ዳር ዳር ላይ ነበሩ እናፈርሳለን ብለው የተወሰኑ ቤቶችን አፈረሱና ከዛም ከሁለተኛው ቀን በኋላ ዶዘር ነው ይዞ የመጣው እና የቆዩ ቤቶችን ጭምር ነው እንዳለ ያወደሙትና፣ ህጻናቶች ከትምህርት ቤት ሲመለሱ ቤት በላያቸው ላይ ፈርሶ ነው የጠበቃቸው። እንዳለ በቃ ሰው እንደታመመ ቤት ውስጥም ላው ላይ ፈረሰበት አለ ቃል ወጣም ቆርቆሮ ሮጦ እየተሽቀዳደሙ ቆርቆሮ እየነቀሉ እና እየወሰደ በመኪና እየጫኑ ቆርቆሮን ይሸጣሉ። ግርግዳውን ደግሞ በዶዘር ያፈርሳሉ። በጣም ያሳዝናል። በጣም እንግዲህ አሁን እንደዚህ ቤታ ቸው የፈረሰባቸው ሰዎች የት ነው ያሉት? ሜዳ ላይ ነው፣ በየቦታው ዝም ብሎ ነው፣ በቃ ሜዳ ላይ ነው የወደቁት፣ እና በጣም ያሳዝናል። መጠለያ እንኳን ሸራ ወጥሮ እንኳን መቀመጥ አይቻልም። ሲጀመር እዛ ቦታ ላይ በቃ ሰውን በአይን እንኳን ማየት አይፈልጉ በጣም የሆነ እኔ ምን አይነት አረመናዊ ምን አይነት በቀል እንደሆነ አልገባንም። በጣም ያሳዝን የዛሬ ሁለት ዓመት እንደዚሁ በጣም ብዙ ህዝብ ተፈናቅሎ ነበረ። እና ይኸው አሁንም አገሪቷ በዚህ ውላ ውዥንብርና በዚህ ውላ መከራ ሰዓት ላይ ቤት ማፍረስ ማለት በጣም ያሳዝናል። በጣም ነው ሰው ውስጡ የተነካው ና የውጭ ሀገር ዜጋ አይደለንም እንግዲህ። በሀገራችን ላይ ይህን ያክል ኢሰብዓዊ ድርጊት ነው እየተደረገብን ያለው። ቤቱ የሚፈርስበት ምክንያት ተነግሯችኋል? ምንም እንደሆነ ምክንያት እኔ በጣም ግራ ከሚገባሽ እኔ ምን አይነት ወንበዴ እንደሆነም አናቅም። ደንብ የሚባል አለ። ግድግዳውን በዶዘር ያፈርሳሉ። ቆርቆሮውን ጭነው ሄዱና ሸጠው ደግሞ ተመልሰው ይመጣሉ። በቆርቆሮ ነው የሚከፈላቸው ነው የሚባለው። የሰው ሀገር ዜጎች እኮ የሱማሌ ስራ፣ የምን ስደተኞችን እኮ መጠለያ ሰጥቶ እያኖረ እኛ ደግሞ በሀገራችን ምንም በሌለበት በዚህ ጠራራ ሳይ ህጻናቶች በትምህርት ቤት ባሉበት ሰዓት ያለ ማስጠንቀቂያ በሰው ላይ ነው ቤት እየፈረሰ ያለው እና እውነት መንግስት ነው ወይ እያደረግ ያለው ደግሞ መንግስት አደለም። የምንዳዴ ደግሞ ለመንግስት አቤት በቃ ህገ ወጥ ናቸው ነው የሚለው ሰው ወዶ አደለም፣ እዛ በረሃ ላይ ሄዶ የወደቀው ምንም አማራጭ ስላጣና ምንም ስለሌለው ያለችው ነገር አሟጡ ከገበሬ ላይ ነው ቦታ በገንዘቡ ገዝቶ ነው ዝም ብሎ የመንግስትን መሬት ሄዶ አደለም፣ የወረራው ደግሞ ህጋዊ እንዳይገዛ ደግሞ አቅም የለው መንግስት የህዝቡን የቤት ጥያቄ መመለስ በተለያዩ የሀገሪቱ ክፍል የሚታየው ቀውስ ሳያበቃ ቤት ማፍረሱ ለምን እንደሆነ አልገባንም ያሉት ነዋሪው አፍራሾቹም ቢሆኑ ኮማንድ ፖስቱን ተማምነው ነው ሲሉ ተናግረዋል። ኮማንድ ፖስቱ ያው ለእነሱ ለመግደል፣ ለማሰር፣ ለመርገጥ የፈለጋቸው ነገር አሁንም ይችን ፈረሳ ተገን ያደረጉት ኮማንድ ፖስቱ ስላለ በዚህች ምክንያት ሕዝብ እንዳይነሳ፣ ሕዝብ መብቱን እንዳይናገር ምክንያት በማድረግ የዜጎችን እንትን ለመርገጥ እንዲመቻቸው ብለው ነው። በዚህን ሰዓት ቤት ፈረሳ አስበሸዋል። አገሪቷ በነውጥ ላይ ከዳር እስከ ዳር አገሪቷ በብጥብጥ ላይ እያለች በዚህን ሰዓት ደግሞ የዜጎችን ቤት በቃ እነዚህ ዜጎች መንግሥት እንኳን ቦታውን ከፈለገ ለእነዚህ ዜጎች መጠለያ አዘጋጅቶ ነው ማፍረት ያለባት ዜጋ ናቸው በቃ ዛሬ ሁለት ዓመት ግድም ቦሌ ክፍለ ከተማ ገርጂ አካባቢ ወረገኑ የሚባል ቦታ ላይ በህገ ወጥ የመሬት ወረራ ተገንብቷል የተባሉ በሺዎች የሚቆጠሩ ቤቶች መፍረሳቸው ይታወሳል። ባለፈው ሳምንት ሐሙስ፣ በነፋስ ስልክ ለሙ ላፍቶ ክፍለ ከተማ ወረዳ 01 ስለጀመረው የቤት ፈረሳ ጉዳይ ለመጠየቅ የቀበሌውን የስራ አስፈጻሚ አቶ ፍጹም ካሳይንና የአዲስ አበባ ከተማ መስተዳድር የኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ዳግማዊት ሞገስ ጋር ያደረግነው ተደጋጋሚ የስልክ ሙከራ altes ackam